ገና ከቅዳሜ እለት ጀምሮ በየማኅበራዊ ድረገጹ በተለይ የእንግሊዝኛና የሂሳብ ፈተናዎች ተሰርቀው መውጣታቸውን በፎቶግራፍ ተደግፎ የመወያየ ርዕስ ሆነው ነበር የሰነበቱት። ትላንትናና ዛሬ ደግሞ ፈተናዎቹ ተሰርተው መልሶቹ ተለጥፏል። የቦሌ መሰናዶ ትምህርት ቤት ተማሪ ሚካኤል ዮሐንስ ወደ ዩኒቨርሲቲ ለመግባት የሚያስችለውን ነጥብ ለማምጣት ትምህርቱን በአግባቡ ሲከታተልና ሌትተቀን አንብቦና ተዘጋጅቶ ነበር። ዛሬ ማልዶ ወደ ትምህርት ቤት ያቀናው ስለ ፈተናው መውጣት እኔ ራሱ ሰሞት ፈተና እየተፈተንን ስንጨርስ ነው። እንግሊዝኛ ፈተና እንደጨረስን ዳይሬክተሩን የነገረና እኔ በጣም ያዘንኩት ብዙ ጊዜያችንን በማጥናት አሳልፈን እንዴት በዚ ሰዓት እንደተሰረዘ እንዲሚባል ንጃ ጥሩ ስሜት የሰማ ያለ ምክንያቱም ስንት ወር ሙሉ ደክመን ያጠና ነውን ተሰረዘ ሲባል በጣም የመሰዝ ነው። በተለያዩ ትምህርት ቤቶች ተዘዋውረን ያነጋገርናቸው ተማሪዎች ፈተናው በመሰረቁ እንዲሁም በመሰረዙ ስሜታቸው እንደተጎዳ ነበር አጫወቱን። ተማሪ ጉታታ ይባላለሁ። እኔ መሰረዙ በጣም አዛዝ ነው። ዛሬ ማትስና እንግሊሽ ነው እንፈተናለን ብለ የመጣ ነው ማለት ነው ግን ዲስኳሊፋ ተደረገ ሲባል ደግሞ ነገ ቀን ወይ ደግሞ ተነጎዳ ምናምን ሲሆን ደግሞ ያው ያለን ስሜት ትንሽ ሊቀንስ ይችላል ብዬ አስባለሁ። ስሜ ብርሃኑ ሰጥተ ባላለሁ። ለፈተናው ጥሩ ዝግጅት አድርጌ ነበረ ላለኝ በግሌ እና ያው ፈተናው በመሰረዙ ደግሞ ደስ ማይል ስሜት ነው የሚሰማኛው። ታይም ጨርሰን ልንወጣ ስንል ያው ፈተናውን አስቀምጡት እናውጡ የሚል ነገር ነበረ። ምንድን ነው ስንል ተሰርዟል እና ከሰዓትም አትፈተኑ ማትስ ፈተና ያወጥቷል ስለወጣ ዲስኳሊፋየር ነው ፈተናው ነበር። ያሉን እና ያው ይህንን የሰማሁት ከተፈተንኩ በኋላ ነው እና በጣም በግሌ ተናድጃ ያለው ኛው ዘጋቸበት ስለነበር ትንሽ ፊሊንግ አለ። በዚህ ጉዳይ ላይ የአገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ ምክትል ዋና ዳይሬክተር ዶክተር ዘሪሁን ድሬሳን አነጋግረናቸዋል። የእንግሊዝኛና የኢሳፍ ፈተናዎች በፌስቡክ ጭምር በስፋት ስለተሰራጩ ይህንን የማረጋገጥ ስራ መስራት አለብን ብለን ስንሰራበት ነበረ እውነትም በምናረጋግጥበት ጊዜ የወጣው ፈተና በፌስቡክም፣ በተለያዩ ቦታዎችም የሚታዩ ፈተናዎች የእኛ ፈተና መሆናቸውንና ከኛ ፈተና ጋር በትክክል ተመሳሳይ መሆናቸውን ነው ያረጋገጥነው። ይህን ካረጋገጥን በኋላ እርምጃ መውሰድ አለብን። ለምን እንደዚህ ፈተና ሊኮ ነው ፈተና ወጥቶ ፈተናው ጤነኛ ነው ብለን ማስቀጠል አይገባንም። ኃላፊነት አለብን። ቀጣይ እርምጃ መውሰድ አለብን። የምንወስዳቸው እርምጃዎች በየደረጃ የምንወስዳቸው እርምጃዎች አሉ። አንደኛ ፈተናው እንዴት እንደወጣ እንዴት ልክ እንደተደረገ የምንከታተለው እንዳለ ሆነው እነሱን ተከታትለን እርምጃ የምንወስድበት ሁኔታ እንዳለ ሆነው ፈተናውን ለመሰረስ ተገደናል። እርምጃ ወስደናል። መውጣቱ እንደተረጋገጠ የሚቀጥሉት እርምጃዎች ሊሆኑ የሚችሉት አንደኛ ይሄኛው ፈተና እንዴት ሊወጣ እንደቻለ መከታተልና ማረጋገጥ፣ በተገቢ ሁኔታ እርምጃ መውሰድ በአጭር ጊዜ ደግሞ ሁለተኛውን ፈተና በማሳተም ለተማሪዎች ማቅረብ ነው። የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ በበኩላቸው በተፈጠረው ሁኔታ ተማሪዎችንና ወላጆችን ይቅርታ መጠየቃቸውን የመንግስት የመገናኛ ብዙኃን ዘግበዋል። ለዶይቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም